መስከረም 28 2009 ዓ.ም የአስቸኳይ ጊዜ አዋጁ ተደንግጎ ከጥቂት ቀናት በኋላ ሁለት አሳታሚዎች ማለትም የኢትዮ ምህዳርና የሀበሻ ወግ የተሰኙ ጋዜጦች የግል ማተሚያ ቤቶች አዋጁ እንዳናሳትም ተጽዕኖ አሳድሮብናል በማለታቸው ሕትመት ማቆማቸውን ባለፈው ሳምንት ዶችቬሌ መዘገቡ ይታወሳል። በተመሳሳይ አዲስ ስታንዳርድ የተሰኘው ወራዊ የእንግሊዝኛ መጽሔት በዚሁ ምክንያት ሕትመቱን ለማገድ መገደዱ በትናንትና ዕለት ማሳወቁን ዘግበናል። የኢትዮ ምህዳር ዋና አዘጋጅ የሆኑት አቶ ጌታቸው ወርቁ ይህን ችግር ለመፍታት ወደ መንግስት ኮሚኒኬሽን ጽህፈት ቤት እና የፍትህ ሚኒስቴር ሄደው አቤቱታ ቢያቀርቡም ምንም መፍትሄ እንዳላገኙ ይናገራሉ። ወደ ኢትዮጵያ አሳታሚዎች ማህበር ይህኑ አቤቱታችን ወስደን ነበር ይላሉ አቶ ጌታቸው በዋቢ አሳታሚዎች ማህበር በኩል አንድ አይነት ድምጽ ይዘን ከዚህ በፊት እንዳደረግ ነው ኮሚኒኬሽን ሚኒስትሩ ጋም ሆነ ጠቅላይ ሚኒስትሩ ጋር ሚደርስ ነገር እናቅርበን ዘላቂ መፍትሄ ለማግኘት ነበር እየሞከርን ያለ ነው። ለሊቀመንበሩ አሳውቅ ያለው፣ ለምክትል ሊቀመንበሩ አሳውቅ ያለው፣ መጽሐፊው አሳውቅ አለው ግን መሰባሰብ አልቻልም ተሟልቶ። ይህንን ለማጣራትና የበለጠ መረጃ ለማግኘት ከመንግስትም ሆነ ከአሳታሚዎቹ ማህበር በኩል ያደረግነው ሙከራ ሳይሳካልን ቀርተዋል። አዋጁ ሌሎች ሀገሪቱ ውስጥ ያሉትን የንግድም ሆነ የፖለቲካ ህትመቶች ውጤቶች ላይ በተለይም ሀሳብን በነፃ ማንሸራሸር ላይ ምን ተጽዕኖ ይኖረዋል ብለን በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚዩኒኬሽን ትምህርት ዘርፍ ዲን የሆኑት ዶክተር አብዲሳ ዘርአይ አነጋግረን ነበር። የአስቸኳይ ጊዜ አዋጁ ሲደነገግ የሲቪልና የዲሞክራሲ መብቶችን ያቅባል የሚሉት ዶክተር አብዲሳ ይህም እንደፈለጉ የመጻፍ የመተቸትና አማራጭ ሀሳብ ማቅረብን ይገድባል ይላሉ። ይህም ፕሬስ ከያዘው ዓላማ ጋር ይቃረናል ያሉበት ያለበትን ምክንያት እንደሚከተለው ያብራራሉ። በእኛ ሀገር ውስጥ የተፈጠረው ይሄ ክራይሲስ የፖለቲካ ክራይሲስ ስለሆነ ደግሞ ሊፈጠም የሚገባው በጠረጴዛ ዙሪያ ላይ በሚደረጉ ውይይቶችና ግልጽ ሀሳብ ዜጎች ስተኮልደ ስላት የሚቀርቡ የተለያዩ ሀሳቦች ነው። እነዚህን ሀሳቦች በተወሰኑ ደረጃ ላይ የሚያቅብ ዜጎች መጀንስ እስከሆነ ድረስ የፖለቲካ ችግሮችን ፖለቲካዊ መፍትሄ ለማምጣት እነዚህ ሚዲያ ሊጫወቱ የሚገባቸው ሮል ሁሉ እየተጋደገ ይሆናል ማለት ነው። ከአስራ ዘጠና ሰባት ምርጫ በኋላ በኢትዮጵያ በተለያዩ ሁኔታዎች የፕሬስ ውጤቶች ችግር ውስጥ የገቡበት ምህዳር እንዳለ የሚናገሩት ዶክተር አብዲሳ የአስቸኳይ ጊዜ አዋጁ ግን አባብሶታል ይላሉ ከዚህ አካባቢ የሚመጣ ነገር ምንድን ነው እነዚህ ማን ነው የሚያደረገ የሚል ክፍል ሲጠይቁ የህግ ተቋማቱን ቢሆን የገቨርንመንት ኮሚኒኬሽን ቢሮ ቢሆን ቤተብ ኢመርጀንሲ ይህንን የሚያካተት አይደለም ፕሪንት አላረግም የሚለሆን አያካተትም የሚል መብት ነው የሚሰጣቸው ነገር ግን ፕሪንት የሚያደረጉት አካባቢ ላይ ሲኬድ ኦልሞስት ወፈዋ እንደደረሰባቸው የተለያዩ የነጫና እንደተፈጠረ ና ሊያደረጉ እንደማይችሉ አይነት ነገር መብት የተሰጣቸው እንደሆነ ነው እየሰማ ነው ያለን እነዚህ ነገሮች በጣም ፕሪንት ሚዲያ ነው የባሰውን እንደገና ሊያገጭት እና ሊያጨልም የሚችልበት እድሎች ናቸው። እየተፈረ ያሉ እና በጥንቃቄ ነገር ካልተመረመረ በስተቀር አስቸጋሪ ሁኔታ ላይ እንዳሉ ሚዲያ ያለሁ ላለፉት አመታት ችግሩን ለመፍታት ብዙ ሙከራዎች መደረጋቸውን የምናገሩት ዶክተር አብዲሳ ለአሁኑ መፍትሄ ሊሆን ይችላል ያሉትን ሲገልጹ፣ ዴሞክራቲ ኢንስቲቱሽኖችን እናሳድጋለን ብለን ኮሚትመንቱ ካለን ሚዲያ በነጻነት ሳይሰራ እነዚህ ነገሮች ይጠናከራሉ ብሮ ማመን በጣም በጣም አስቸጋሪ ነገር ነው የሚሆነው። ሙስና በስልጣን ብልሹነት ብዙ ችግር አደርሷል። ያንን ጉድ ጎቨርናንስ ጠፋ የምንለው ከዚህ አኳያ ነው። ሚዲያ በትክክል የማይሰሩ ከሆነ ኢንቨስቲጌቲቭ ጆርናሊዝም ስራውን በአግባቡ ሰርቶ እነዚህን አንጥሮ ላይ ጆሮ የሚያጋባቸው ካልሆነ በዚህ ሁኔታ ውስጥ የተገፈጉ ሰዎች አካውንተብል እንዲሆኑ የማያደርግ ከሆነ እነዚህ ነገሮች ረ እየቀጠሉ የሄዱበት እና ኢንፋክት አሁን የደረስንበት ቦታ ላይ የደረስንበት ሁኔታዎች የተፈጠሩበት አንድም ሚዲያውን ሪ ለማሳደግ የሚደረገው ኮሚትመንት በጣም አናሳ ሆኖ በመገኘትም ጭምር ነው። እንግዲህ በዚህ መንገድ መቀጠል አይቻልም። ወደንም ጠላን ዴሞክራሲን በትክክል ውድ መናሰርስ ከሆነና ግድ የሚለም ከሆነ ሚዲያዎቹ በቅር ቆመው የአንዱን ጉዳይ ተወሳሚ ሳይሆኑ በራሳቸው ኢምፖርታንት ሶሻል ኢንስቲቱሽን ሆነው እዛ ሲደረግባቸው በተግባር የሚገለጥ ጋይ ጥበቃ ሲደረግ የሚገባ ነገር ነው። የፌስቡክ ተከታታዮቻችን አዋጁ በህትመት ውጤቶች ላይ ስላስከተለው ተጽዕኖ አስተያየታቸውን እንዲያጋሩን ጠይቀን አንዳንዶች የግል ህትመቶች አላፊነት ዓመት የጎደላቸው ናቸው። ለ25 ዓመታት ጥላቻን ነው የሰበኩን፣ የፈጠራ ወሬ ነው የመገቡን ስሉ ሌሎች ደግሞ ምን ያልተሰጋ ነገር አለ፣ ሁሉ ነገር የተበላሸ ነው፣ አገራችን ወዴት እንደምታመራ እንጃ፣ ፈጣሪ ይወቅ የሚሉ አስተያየቶችን ሰንዝረዋል። የባካችሁ እንኑርበት ያሉንም አሉ።